የዓለም ዜናዎቹን አደመጥን። በ19፣ በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ዝግጅታችን ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የኦሮሚያ ወቅታዊ ሁኔታ ምን ይመስላል? የአዲስ አበባና የፊንፊኔ ዙሪያ የተቀናጀ ማስተር ፕላን የተባለው አዲስ አበባን ወደ ኦሮሚያ ክልል ከተሞች ያሰፋል የተባለው ንድፍ ባለፈው ህዳር ወር የቀሰቀሰው ተቃውሞ በመንግስት ቁጥጥር ስር መዋሉ ይታወቃል። በአሁኑ ወቅት የክልሉ ወቅታዊ ሁኔታ ምን ይመስላል ስንል ከሁለት ማዕዘናት የተቃዋሚ ፓርቲ ተወካዮችን አነጋግረናል። አዘጋጅና አቅራቢ ትዝታ በላቸው ናት። ባለፈው ህዳር ወር በተነሳው የኦሮሚያ ተቃውሞ የሰብአዊ መብት ድርጅቶች እንደሚሉት ከሁለት መቶ በላይ ዜጎች፣ አብዛኞቹም ወጣት ተማሪዎች በጸጥታ ኃይሎች መገደላቸው ይታወቃል። በነገራችን ላይ የክልሉ ፖለቲካ ታጋዮች ይህን አሃዝ እስከ አራት መቶ ያደርሱታል። በየካቲት ወር ደግሞ መንግስት በበኩሉ 13 ፖሊሶችን በመግደል ተቃዋሚዎችን ወንጅሏል። ዘግየት ብሎም ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ ኦሮሚያ ውስጥ የተካሄደው ተቃውሞ ምክንያት የመልካም አስተዳደር ጉድለት ነው በማለት መንግስታቸው ጥፋተኛ መሆኑን ተቀብለው ነበር። የክልሉ ገዢ ፓርቲ የኦሮሞ ዴሞክራሲያዊ ድርጅትም ማስተር ፕላኑ ስራ ላይ እንደማይውል ገልጾ አንዳንድ ጥፋተኛ ያላቸው አባላቱን ከስልጣን አስወግዷል። የሆነ ሆኖ ሰሞኑን ከጦላይ እስር ቤት ከተፈቱት ተማሪዎች በስተቀር የፖለቲካ ፓርቲ መሪዎች ጭምር በብዙ ሺህ የሚገመቱ ሰዎች በእስር እንደሚገኙ ይታወቃል። የህዝቡ ተቃውሞ በመንግሥት ቁጥጥር ስር ከዋለ በኋላ ግን ስለ ኦሮሚያ ክልል በውል ያልተረጋገጡ ዜናዎች ይናፈሳሉ። የኦሮሚያ ክልላዊ አስተዳደር በስምንት ቀጠናዎች ተከፋፍሎ ወታደራዊ አስተዳደር ስር ይገኛል። ከስምንት መቶ በላይ የሚሆኑ የክልሉ ገዢ ፓርቲ የኦሮሞ ዲሞክራሲያዊ ድርጅት ባለስልጣናት ከሥራ ተባረዋል። የተቀሩት ባለስልጣናት ደግሞ በረጅም ስብሰባዎች ተጠምደዋል። የመንግስት ሰራተኞች ለወጉ ወደ መስሪያ ቤት ይሄዳሉ እንጂ የሚከናወን ስራ የለም የሚሉ ያልተረጋገጡ መረጃዎች ይናፈሳሉ። ክልሉን ከተቀረው የአገሪቱ ክፍል ያገናኙ የነበሩ ነጻ ማህበራዊ መገናኛዎች እንደ ትዊተርና ፌስቡክ ያሉ፣ እንደ ስካይፕ እና ዋትሳፕ ያሉ የመገናኛ መስመሮች ኦሮሚያ ውስጥ መዘጋታቸውን የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ከሳምንታት በፊት ገልጿል። ስለዚህ ክልሉ ያለበትን ሁኔታ ለማጣራት ወደ ሶስት የኦሮሞ ፌዴራሊስት ኮንግረስ አባላት ስልክ ደወልን። ከእነርሱ ያገኘነውን መረጃ ይዘን ወደ ኦሮሚያ ክልላዊ መንግስት የኮሚኒኬሽን ጽፈት ቤት ኃላፊ አቶ ፈቃዱ ተሰማም ለመልስ ደውለን ነበር። በሌላ ስራ ምክንያት አርብ ዕለት መልስ ሊሰጡን እንደማይችሉ ገልጸው የፊታችን ሰኞ ቃለ ምልልስ ሊሰጡን ቃል ገብተዋል። አሁን ወደ ቃለ ምልልሱ እንለፍ። ያነጋገርኳቸው የኦሮሞ ፌዴራሊስት ኮንግረስ አባላት ከምዕራብ አርሲ ዞን ሻሸመኔ ከተማ አቶ ሐማዶ፣ ከምስራቅ ወለጋ ሆሮ ጉድሩ አቶ ደገባሳ ዋቀዮ ከምራብ ወለጋ ነጆ ከተማ አቶ ተስፋዬን አነጋግረናል። ሰላምቲ፣ አመሰግናለሁ። በሆሮ ጉድሩ ወለጋ ያው ነው ያለው። ጅማ ገነት የወረዳ የሚባል ከተማ ከተማ ውስጥ ነው። በአሁኑ ጊዜ ያለው ሁኔታ ከፍተኛ ፍርሃት ውስጥ ነው ያሉ። ማታ ቤት ተብሎ ገብቶ መምህራኖችን መደብደብ፣ አርሶ አደሮችን መደብደብ፣ እንደዚህ አይነት ሁኔታዎች አሉ። በሌላ በኩል ደግሞ በሆሮ ጉድሩ አሁን ለምሳሌ ከባኮ እስከ ሻምቡ ያለው የመኪና መንገድ ተቋርጦ ተበላሽቶ በአጠቃላይ አካባቢው ሕዝብ በጣም ከፍተኛ ችግር ውስጥ ነው ያለ። እሺ፣ ይሄ ድብደባ እስራት የሚሉት መቼ እንደ ተካሄደ? ሰሞኑን ነው? ቀደም ብሎ ነው? መንገዱም የተበላሸበትን ምክንያት ይገልጹልኛል። እስቲ አቶ አህመዶ ልጠይቃቸው። በምዕራብ አርሲ ሻሸመኔ ከተማ ያለውን ሁኔታ ምን ይመስላል? አቶ አህመዶ አዎ በጣም አመሰግናለሁ። እኔም እዚህ አካባቢም ያለው እሱ ያው ካወራው የተለያዩ አንዳንድ ነገሮችን ብቻ ጠቅሼ ቢያልፍ ይሻላል እንጂ በኦሮሚያ ውስጥ ሁኔታው ይመሳሰላል። አንድ ነው። ከፍተኛ የማምራኖች የተማሪዎች፣ የወጣቶች የመታሰል እና የመደብደብ በሰላም ወጥቶ አለመግባት እና ጭንቅ ላይ ነው ያለው ህዝብ። እንግዲህ ተጨባጭ አድርጉልኝ አቶ አማዶ እርሶ ጋር መቼ ነው? ካለፈው ከህዳር ወር ጀምሮ የነበረውን ነው የሚገልጹልኝ ወይስ ሰሞኑን? ምናልባት ለምሳሌ በዚህ ሳምንት ወይንም ባለፈው ሳምንት ወይንም ከሁለት ሳምንት በፊት እንዲህ አይነት ነገር ተካሂዷል፣ ከዛም ጊዜ ጀምሮ አሁን ድረስ ያለውን ነው አሁን እንደተባለው በአጭር ጊዜ ውስጥ በሳምንቱ እንደ ምሳሌ ቦታውን ጠቅሼ ለመናገር እችላለሁ። እስኪ ይጥቀሱልኝ። አዎ አሁን ወጣቱ ቤት ማደር የለም። አሁን በገጠር አካባቢ በሻሸመኔ ዙሪያ ያሉት ቀበሌዎች ወጣቱ ቤት ማደር የለም። ማታ ማታ ውጭ ነው የሚያድረው። ማታ ማታ ወታደር ልክ ከአራት ሰዓት እስከ ዘጠኝ ሰዓት እስከ አስራ አንድ ሰዓትም አንዳንድ ጊዜ የህዝብን በር እየበረገዱ ገብቶ አሁን ለምሳሌ ታዋቂ ሽማግሌው አሁን ከአባሮ አቶ አመሉ የሚባለው ቀጥጦ ድንቅ የሀገር አባት ቀጥጦ ባለፈው ሳምንት ነው የወሰዱት እና አሁን ሻሸመኔ ፖሊስ ጣቢያ እስር ውስጥ ነው የሚገኘው። ከእርሱ ጋር ታስሮ ያሉት አሉ። በየጊዜው ይታሰራል ሰው። ለምሳሌ ከዛ ወደ ላይ ወደ ኤልሞ አብዩ ቀበልም ማታ አንድ ወንታ አካባቢ ሲበጠበጥ ነው ያደረው። ብዙ ወታደሮች ነው አዎ፣ ማታ እየተንቀሳቀሱ ዜ ሰላም የሚያሳጡ ከህዝቡ ተቸግሯል። ተቀኝቶ ማደሬ መጀመሪያም ነበረ፣ አሁንም ከመጀመሪያው ትንሽ ያነሰ ነው እንጂ በየቦታው አንዳንድ ቦታ ሄዶ ማታ ማታ ሰውን እንቅልፍ እያሳጡ እየዘረፉ ወንዱ ይህክሌት አለ እያሉ አንዳንድ ቤቶች ሰላም የለም። በአካባቢ ገበሬ በአካባቢ ቀበሌ ገበሬ ማህበራት በሻሸመኔ ዙሪያ ሰላም የለም። የሚታሰር በየቀኑ የሚታሰር ሰው አይጠፋም። በየቀኑ የሚደበደብ ሰው አይጠፋም። ያለውን ፈልጎ አንዳንድ ሰውን ወደ ጣቢያ ይወስዳል። በጣም የተጎዳውን እዛው ጥለው ይሄዳሉ ወታደሮቹ። ቤተሰቡ ነው የሚቸገርበት። እሺ እመለስቦት አለው አቶ አማዶ። መጀመሪያ ያለውን ሁኔታ ከሁላችሁም ልውሰድ ብዬ ነው፣ ሰላምና ጸጥታን በተመለከተ አቶ ተስፋዬ ከነጆ መስመር ላይ ናቸው። እና አቶ ተስፋዬ የነጆስ ሁኔታ ምን ይመስላል? ለመማርና ማስተማር ጉዳይ ከህዳር ወር ጀምሮ በፍራቻን ለመማር አልቻሉ ተማሪዎች አዎ ትምህርት የለም። ከዛ ውጪ የተቀረው ዜጋ በሰላም ይወጣል ይገባል። ሰው በፊ- በፍራቻ ነው የሚኖረው እንደልቡ ግን ይፈራል። በጣም በጣም ከመጠን በላይ ነው ፍራቻው። ምንድን ነው የሚፈራው? ምንድን ነው የሚደርሰው? ይስራሉ፣ ይደበደባሉ። ልጆቹ ወይ ነው አንስቷል ብሎ ይ ወደ ፀሐይ አጥሮ ፊታቸውን ጣ አጋልጦ ዓይናቸውን እንደመሸፈን አይችሉም በትክክል እና በመታወቅ ታሞ ሐኪም ቤት ወሰዱም አሉ። ይሄ መቼ ነው የሆነው? አቶ ተስፋዬ ሰሞኑን ነው በዚህ ሰሞን በዚህ ሳምንት ለምሳሌ በዚህ ባለፈው ሳምንት። እሺ ወደ አቶ ደገባሳ ልመለስ መንገድ እንደተዘጋ ገልጠውልኛል። የሻምቦ መንገድ እንደተዘጋ ማነው የዘጋው? ይሄ መንገድ ከዚህ በፊትም የሆሮ ጉድሩ ህዝብ ጥያቄ ነበረ። በደርግ ጊዜ የተሰራ መንገድ አለ። እስካሁን አንድም ጥገና ምናምን አልተደረገለት። ህዝቡ በተደጋጋሚ ጊዜ መንገድ የለን፣ ተማሪዎቻችን ወደ ዩኒቨርሲቲ የሚሄዱበት እኛም ደግሞ ወደ አዲስ አበባ ነጋዴዎች የምንሄድበት መንገድ አጣን፣ ወደ ሆስፒታል የምንሄድበት አጣን ብሎ ከፍተኛ ጥያቄ ሲያነሱ ነበረ እና ይሄንን ጥያቄ በሚያነሱበት ጊዜ እናንተ የኦነግ አመለካከት ነው ይዛቸው የምትራመዱት በማለት ህዝቡ ይህንን ጥያቄ የሚያነሱትን መምህራኖችንም፣ አርሶ አደሮችንም፣ ተማሪዎችንም እየደበደቡ እየገረፉ ማሰቃየት ባለፈው አመት በምርጫም ምክንያት በማድረግ ለቅስቀሳ መጥቶ እኛ አስፋልት እናስገባላቸዋለን ከባኮ እስከ ሻምቡ ያለ አስፋልት ይገባል በማለት ከፍተኛ የመንግስት ባለስልጣናት ለህዝቡ ተናግሮ ዘንድሮ ህዝቡ ይሄንን ጥያቄ ሲያነሳ እስካሁን ምንም ምላሽ ስላላገኘ ጥያቄን በሚያነሳበት ጊዜ ደግሞ በህዝብ ላይ የሚደርሰው ድብደባ ኡርዶት ሴቶችን መደበብ፣ አርሶአደሩን መደበብ፣ የከተማ ነጋዴዎችን መደበብ፣ መምህራኖችን መደበብ። ለአብነት አሁን የሀረቶ ፕሪፓራቶሪ መምህር የሆኑት አቶ ታጁዲን የሚባለው የእንግሊዘኛ አስተማሪ ነው። አሁን ይሄንን በመናገሩ ብቻ በዚህ ሳም ሳምንት እሱን ለመደብደብ ሲፈልጉ አሁን ጠፍቶ የት እንዳለ አይታወቅም። ለየትን ፈርቶ አሁን አካባቢውን ለቋል። በዚህ ሰበብ ደግሞ ተማሪዎች አስራ ሁለተኛ ክፍል ተማሪዎች ማትሪክ ለመውሰድ እየተዘጋጁ ነው ያለ አንዶች ሳይማሩ እንደዛ ዝም ብሎ ለመፈተን እየተዘጋጁ ነው እና በዚህ በዚህ ሁኔታ የተነሳ ከፍተኛ ችግር ላይ ነው ያለ። ይዛችሁ እሺ፣ ሦስታችሁንም የምጠይቀውን መጀመሪያ ወደ አቶ ደገባሳ እመለሳለሁ። ከሆሮ ጉድሩ ተማሪዎች ሰልፍ ያደርጋሉ። እንዲ አሁንም ተቃውሞ ሰልፍ ይካሄዳል። በሆሮ ጉድሩ ተማሪዎች እያነሳሉ፣ ፖሊሶችና የወረዳ ሚሊሻዎችና የመንግስት ታጣቂዎች እያባረሩ ማታ ወደ ቤታቸው ክራይ ወስዶ የሚኖሩበት ማታ እየገቡበት እየደበደቡ እየጨፈጨፉ እና ወደ ቤታቸው ሸሽቶ ወደ ገጠር ተበትኖ ነው ያሉ። አሁን ለምሳሌ የሞዴል ትምህርት እየጀመሩ ናቸው፣ እና ከተማ ውስጥ መኖር ፈርቶ ከገጠር ከሩቅ ቦታ መጥቶ ነው እየተፈተኑ ያሉት። እና የተማሪዎች እንቅስቃሴም አሁንም አልቆምም፣ ግን እነሱ የአካባቢ ባለስልጣን ደግሞ ቁሟል እንደዚህ አይነት የምታነሱት ተቃዋሚዎች ናቸው እናንተ በማለት ተማሪዎችን እየገረፉ እየደበደቡ ነው ያሉት። አቶ ተስፋዬስ፣ አቶ ተስፋዬ ነጆ ተቃውሞ ቆሟል? ተቃውሞ አልቆም እየቀጠለ ነው ነገር እየውማ፣ እየቀጠለ ከሆነ ምንድን ነው የተማሪዎቹ ጥያቄ? በአሁን ሰዓት አሁን ዛሬ ፈተና ነበረ ነበራቸው ልጆች። እሺ አሁን ዛሬ ታጅቦ ተክላላ በቃ ፈተናቸውም በትክክል መፈተን አልቻሉም። ግን በዚህ ጋር ተሄዶ ነበር። ግን ይዘዎቹ እያን ጠመንጃ ይዞ እዛ አካባቢ ነበሩ። ወታደሮቹ ጠመንጃ ይዞ በአካባቢው ነበሩ። አዎ፣ አዎ። ተማሪዎቹ የሚያነሱት ተቃውሞ ምንድን ነው? አሁን በአሁኑ ሰዓት ምንድን ነው የሚጠይቁት? የታሰሩት ቶሎ እንዲወጡልን ነው ጥያቄያቸው። የታሰሩት እንዲፈቱ ወደ አቶ ሀማዶ ምዕራብ አርሲ ዞን ልመለስና እስራት እና ድብደባ በተማሪዎችና መምህራን ላይ ይደርሳል ብለዋል። እንዲሁም ተማሪዎች ቤት አያድሩም ስለሚፈሩ፣ ለሌት ለሌት ወታደሮች መጥተው ቤት ሰብሮ ይገባሉ ብለዋል። እነኚህ ወታደሮች የኦሮሚያ ክልል ወታደሮች ናቸው? የፌዴራል ናቸው? ሚሊሻ ናቸው? እነማን ናቸው ይህን የሚያደርጉት ግልጽ ለመናገር ፈልጋለሁ። የፌዴራል ወታደር ነው አብዛኛው ከፍተኛ ጥቃት እየወሰደ ያለው የፌዴራል ነው። ይህ ፌዴራል ወታደር በከተማ ብቻ አይደል መሰፈረው አሁን ለምሳሌ ከሻሸመኔ ወደዚህ ወደ ለጌሌ አካባቢ ወደ ሜትች የሚባለው አካባቢ ላይ ጫካ ላይ ካምፕ ሰርተዋል። ከዛ ማታ ይፈጠልና ህዝብን እየረበሸ ነው እየተበተበ የፈለገውን እየቀጠቀጠ እንደፈለገው ነው በቃ መጀመሪያ እንደተጠቀሰው ኦሮሚያን የታሰረው በስምንት ጄኔራል ወታደሮች ስለሆነ ወታደሩ በጠጥ ነው ያለው፣ በብዙ ነው ያለው። ስራቸው ማታ ተበትኖ ህዝብን ሰላም ማሳቀ። ማታ መንቀሳቀስ የለም ካገኙ ካያገኙ ተባብሎ ማጣል ነው። ሌላ ደግሞ ከፍተኛ ችግር የሆነው ተማሪዎች የታሰሩ ለመብት ጥያቄ የታሰሩ እነ በቀለ ገርባ እነ ደገኔ ጣፋ እነ ጉርሜሳ እነ ደርሳ ሁሉ የታሰሩት ምንም ሳይሰርቁ ምንም ሳይሰሩ ለእኛ የታሰሩት ለመብት ጥያቄ የታሰሩት ይፈቱ። ህገ መንግስታችን እንደዛ አይልም፣ ከህገ መንግስት ውጭ ነው። እነ አሸባሪ ፓርቲ አይደለም፣ ህጋዊ ፓርቲ ነው። የታሰረው ይለቀቅልን። እኛ እኩልነት እንፈልጋለን። የማንኛውንም ብሄረሰብ መብት አክብረን እኩል ለሁሉም የሚገኑን ኢትዮጵያ መስልተን በጋራ በሰላም ማኖር እንፈልጋለን። የተማሪዎቹ ተቃውሞ ይሄ ነው የሚሉኝ አቶ እሺ እሺ፣ አመሰግናለሁ አቶ ደገባሳ። አሁን አቶ አማዶ ጠቀስ አድርገውታል፣ ግልጽ የሆነ ነገር የለም። በመንግስት መገናኛ ብዙሀን አልተነገረም። ነገር ግን በማህበራዊ መገናኛ ብዙሀን ቀደም ብሎ ተነግሮ ነበር። ኦሮሚያ በስምንት ቀጠናዎች ተከፋፍላ በጀነራሎች ነው የምትተዳደረው የሚል ወሬ ተሰራጭቶ ነበረ። ውነት ይሁን ውሸት የሚያቅ ሰው የለም፣ ከክልሉ ነጻ የሆነ መረጃ ስለማይወጣ። ደጋግመን የመንግስት ባለስልጣናት የኦፒዲዮ ባለስልጣናት ማለት ነው፣ እነሱንም የፌዴራሎቹንም ለማነጋገር ሞክረን መልስ የሚሰጠን የለም። ኦሮሚያ በወታደራዊ አስተዳደር ስር ነው ያለችው። ከሻሸመኔ ነው እሺ፣ አቶ አማዶ ከሻሸመኔ። አሁን ኦፒዶ የሚባለው ነገር ኦፒዶ የኦሮሞን ህዝብ ከአባ ለብሶ ያለው የክልሉ መንግስት ስልጣን የተነጠቀ በኦሮሞ የሚንቀሳቀስ ድርጅት ነው እንጂ የኦሮሞ ህዝብ ሆኖ በኦሮሞ ላይ የሚደርሰውን ማንኛውንም በደል ተናግሮ መብት ለማስገኛት የማይችል ድርጅት ሆኖ አግኝተነዋል። በአሁኑ ጊዜ ይሄ ወገኑ ሲረገጥ፣ ሲሞት፣ ከሀገር ሲጠፋ፣ ቡሃ ሲበላ፣ ሲታሰር፣ ሲሰቃይ፣ ቤቱ ሲዘረፍ አይቶ ዝም አይልም። ለራሱ ነርስ ዝም ነው የምንቀሳቀሰው። ኦፒዶ አሁን ምንም ስልጣን፣ አሁን ሰውም ከተጣላ ወደ ወታደሩ ነው ሄዶ እንጂ ወደ ክልል ወደዚህ ወደ አስተዳደር ሄዶ እንደዚህ ያለ በደል ተፈጽሞብኛል ብሎ የሚያቀርብ እኔ ብዙ ሰው አላየሁም። ስለዚህ ኦፊዶ ለመሆኑ ማፍለጥ እና ማፍረድ ይችላል ወይ? ለህዝቡ መናገር ይችላል? የህዝቡ ወኪል ነው ወይ የመንግስት ወኪል ነው የሚለውን ነገር ጥያቄ ውስጥ የገባ ይመስለኛል። ስለዚህ አሁን ኦሮሚያን እያስተዳደረ ያለው ወታደር ነው። እሺ፣ አቶ ደገባሳ በእናንተ አካባቢም ወታደር ነው የሚያስተዳድረው። እንግዲህ አቶ አህማዶ እንደሚሉት እሳቸው የሚኖሩበት አካባቢ ምዕራብ አርሲ በወታደር እንደሚተዳደርና እንደውም ሰው ችግር ሲኖረው ከአስተዳደር ቢሮ ይልቅ ወደ ወታደሮቹ እንደሚሄድ ነው የሚገልጹልኝ። እና የተለየ ነው ወይስ ተመሳሳይ ነው ከሆሮ ጉድሩ ጋር? በጣም አመሰግናለሁ። በእኛ አካባቢ ያለው አሁን ለምሳሌ ጅማ ገነቲ ወረዳ ያህል አስተዳደር ባለፈው ሳምንት እያረፈን ህዝብ ከስበው ምን ይላል፣ አገሪን የሚያስተዳደር ባለቤት አለው እና ለባለቤቱ አስረክበናል ከዚህ በኋላ ብሎ ህዝብ ለፊት ተቀምጠው ይህንን ተናግሯል። ማናቸውንም ነገር በፖሊስ በፌዴራል በተለያዩ ባለ ወታደሮቹ ነው እንጂ ስብሰባ የሚወጡት እንጂ በአጠቃላይ በወታደር ነው ያለ እንጂ በአካባቢ አስተዳደር አይደለም። እየተደበደቡ አሁን ለምሳሌ ስብሰባ የቀረ እንደሆነ ወደ አሁኑ ማታ አንድ ሁለት ሶስት አራት ሆኖ ቤቱ ውስጥ ገብቶ ሚስቱን፣ ልጆቹን፣ ባለቤቱንም እያንበረከኩ ይደበድባሉ። ለምን አባች ነው ስብሰባ የማትወጡ ብሎ እንደዛ ከፍተኛ ጭጨፋ ነው እየተደረገ ያለ። ሌላ ደግሞ አሁን ለምሳሌ ለሚዲያ የሚንኳን ለመግለጽ በአሁኑ ጊዜ ለአሜሪካ ሬዲዮን ሀሳብ መግለጽ እንኳን እንደ ወንጀል እየተቆጠረ ነው። እና ለተለያዩ ሚዲያዎች ምስጢር እየሰጣችሁ ብሎ መደብደብ፣ መግረፍ አለ። በአሁኑ ጊዜ የፖለቲካ ልዩነት በተለይ በአሳሞኑን አንተ የተቃዋሚ ፖለቲካ ድርጅት ደጋፊዎች ናቸው በማለት ከቦታቸው ከኃላፊነታቸው እያነሱ እያባረሩ የድርጅታቸውን አባልም ሆነ እያከፋፈሉ በከፍተኛ ጉዳያ ሰራተኞች ላይ እንኳን እየደረሰ ነው። በአጠቃላይ ዋስና የላቸውም። ለምሳሌ አንድ አርሶ አደር ይሁን ወረዳ አስተዳዳሪ ይሁን ለቀበሌ አስተዳዳሪ አንድ ነገር የጠየቀ እንደሆነ እናመጣለን አለ እንግዲህ እንትን አለ በማለት እያስፈራሩ እያስቸገሩ ነው እና ህዝቡ እራሱ በአሁኑ ጊዜ ዋስትና የለውም በስጋት ነው የሚኖረው ማታም በስጋት ቀንም በስጋት እና እርሻውን ካማረስ አቅቶት እየተቸገረ ነው ያለ ከፍተኛ ችግር ነው ያለ እዚህ አካባቢ ማለት ነው አመሰግናለሁ አቶ ደገባ አቶ ተስፋዬ ከዚህ ለየት ያለ ነገር ካለ ይጨምሩልኛል ከሱ ውጭ ግን እንደምንሰማው ከሆነ ወደ ስምንት መቶ ስልሳ ሶስት የሚሆኑ የኦፒዲኦ ባለስልጣናት ከስራ ተባረዋል የተቀሩትም ደግሞ የኦፒዲኦ ሰራተኞች ሹማምንቶቹ ማለት ነው፣ በረጅም ስብሰባ ተጠምደው ነው የሚውሉት። የመንግስት ሰራተኛ የሆነ ሰው እየሄደ ምንም ስራ አይሰጠውም፣ ቁጭ ብሎ ነው የሚውለው ነው የሚባለው። ለምሳሌ በሆሮ ጉድሩ የኦፒዲኦ ባለስልጣናት እኛ አገሩን ለባለ አገሮቹ አስረክበናል ብለው ለሆሮ ጉድሩ ሰዎች ነግረዋል፣ እና ለነጆ ተነግሯል ይሄ ያው እንደዛ ነው። አንድ ነው ወክራውት ያው አንድ ነው አንድ ነው ልዩነት ያለው። እሺ ዛሬ ከእስር ቤት የገቡ ሁለት ሰዎች ቤታቸው ሳይደርሱ ወደ እስር ቤት ተመለሱ። ይዜ ከየት እስር ቤት? እሺ ከጦር ላይ የመጡ ወደ ቤታቸው ልክ ልገቡ ሲሉ ወታደር ወሰዳቸው። የኦሮሚያ ፖሊስ የኦሮሚያ ፖሊስ ነው ልጆቹ ገዞ ወደ እስር ቤት የወሰዳቸው አ በአቶ አህማዶ እንዲሁም አቶ ደገባሳ። ለምሳሌ እንዳላችሁት ድብደባ በተማሪዎች ላይ ወይንም ማታ ማታ መጥቶ ቤት በእርግዶ ቤተሰብ መደብደብ፣ ማሰቃየት በሚኖርበት ጊዜ የት ነው የምታመለክቱት? ምንድን ነው የምታረጉት? ምን ምን ተመልከት። የለም ዝም ብሎ ለወታደር ምናልባት፣ የአካባቢ ወታደሮች ፖሊስ ማታ ሄዶ እንደዚህ ብሎ አንዳንድ ሰዎች ይናገራሉ ያለማወቅ ነገር ግን እባብ ነከሰኝ ብሎ ዘንዶ መናገር ይሆናል የሚሉና ዝም ብሎ የሚቀሩ አሉ። አንድ ነገር ልናገር የሚፈልገው ነገር አለ። እነዚህ ከኦሮሚያ ወታደሮች ኦፒዶ አሁን ምንም ስልጣን እንደሌላ ቆንጁ በግድ ስልጣኑ ተቃምተዋል። በተግባር እያየን ነው። ሶስት መቶ ከአብኔ ተሽሯል ከስልጣን ምን ያደረጉ ኦሮሞውን ህዝብ አትግደሉ፣ አትጨፍጭፉ። ይሄንን ነው ወይ የኦሮሞን ህዝብ የበሉ የበሰበሱ መልካም አስተዳደሩ የከለከሉ በአሁናቸው የምናውቀው ግልጽ የለም አባረን ይላሉ እንጂ ማንም እንዳባረሩ አንድ ሰው ግልጽ አድርጎ የተወራ ነገር የለም እኛን የበደለ ነው ያባረሩት ወይ ይህ ህዝብ መበደል የለበትን ህገ መንግስቱ መከበር አለበት ክልሉን የምናስተዳድረው እኛንን አገብታችሁ የሚል ከስልጣን የሚያባረሩ ከሆነ በግልጽ የምናውቀው ይሄ ነገር ጠማቶብናል። ህዝብን የሚበድሉ ከሆነ ህዝብን የበደሉ መባረር አለበት። ህዝብን ሳይባድል ግን በስለሆ የሚባረር ሰው ቢያዝ ቆንጆ ነው። እርስዎ ባሉበት አካባቢ በምዕራብ አርሲ ዞን ሻሸመኔ ከተማ የተባረረ የኦፒዲዮ ባለስልጣን ያውቃሉ? ምንም አንድ ነገር ግልጽ አድርጎ የሚያውቀው ነገር የለም። በውስጥ ነው የጊዜ ሰበሰባሉ። ማንም ማንንም ምንም ይሄ ሰው የሰራውን ኤሚን ሚን ሚን ሰርቷል ብሎ እስቲ ወደ አቶ ደገባሳ ልመለስ እና በእናንተ አካባቢ የልማት ስራው እንዴት ነው እንግዲህ አገሪቱ ረሀብም አለባት ረሀብ ገብቷል ቁጥሩ የተለያየ ነው እስከ አስራ ስምንት ሚሊዮን የሚሉ ሰዎች አሉ በእናንተ አካባቢ ምርት እንዴት ነው ነጋዴውስ በሰላም ይነግዳል ወይ ተማሪዎች ጋር ብቻ ነው። ፖሊስ ኃይሎች ጠብ በእኛ አካባቢ ያለው የልማት ሁኔታ በጣም የልማት እንቅስቃሴ የለም ግን የአካባቢ ባለስልጣን ልማት እንዳለ ያስመስለው ያነሳሉ። በአሁኑ ጊዜ ነጋዴዎች እንደልባቸው ይዞ መንገድ መስራት በጣም ስጋት ውስጥ ስላሉ እንቅስቃሴ ያናይል ነው። ተማሪ ብቻ አይደለም እየተደበደበ ያለው። ነጋዴው ራሱ እየተደበደበ ሱቁን ገብቶ ማታ እሱ ያስቀመጠውን ገንዘብ እስከ መውሰድ ደረጃ ላይ የደረሰ አለ። አሁን ለምሳሌ በጅማ ገነቴ ሀረቶ ከተማው እና ልዩ ልዩ ችግሮች አሉ። በሌላ በኩል ደግሞ አሁን መጋዴዎች የአንድ ለምሳሌ የተቃዋሚ ድርጅቶች እነሱን ትደግፋለህ፣ የእኛ የኦፒዶን አቋም አያስኪን አንተን እንጠረጥራለን በማለት በዛኛው ሰውዬ ላይ ተፅዕኖ ያሳድራሉ እና እሱ ሰውዬ ዘንድ ሂዶ አንዳንድ ሰዎች አንዳንድ እቃዎች እየገዙ እንደሆነ አንተ ጠላት ዘንድ ሂደዋል አንተ ተቃዋሚዎች ጋር ግንኙነት አለ ብሎ ሌሎችን ሰዎችን ማሰቃየትና በቃ የማሰር ሁኔታዎችን ይታያል። በተለይ በተለይ ጅማ ገነት ወረዳ ውስጥ ባለፈው ሳምንት ከማይከላው ይስበት የገቡ ሰዎች አሉ። እነሱን ሄዶ ለምን አናገርካቸው አንተ የኛ ጠላት ነው ብሎ የማህበራዊ ኑሮ እንኳን በደንብ እንዳይኖሩ እያደረጉ ነው። በጣም እያስቸገሩ ነው እና ብሎ ማሰቃየት። ባለፈው ሳምንት ለምሳሌ ከእያንዳንዱ መስሪያ ቤት ሰራተኞችን ሰብስቦ እየገመገሙ አንተ ከጠላት ጋር፣ ተቃዋሚዎች ጋር ነው ግንኙነቱ ብሎ ኃላፊነት ስራ ደረጃቸው ከፍተኛ ደረጃ ላይ ያሉትን ዝቅ አድርጎ እያስቀመጡ ናቸው። እና ችግሩ በተማሪዎች ብቻ ሳይሆን አርሶ አደሮችንም እስከ ገጠር ድረስ ሂዶ መደብደብ አለ። አሁን ለምሳሌ በንበላ ሰርጎ ቀበሌ ገበሬ ማህበር የአካባቢ ፖሊስ ተደራጅቶ ማታ ሄዶ ቤቱን ክፈት ብሎ አርሶ አደሮች እየደበደቡ ይመረኩ እያሰቃዩ ነው። ስለ ሊማቴ የነጋዴም ይሁን መምህሩን ይሁን በጥያቄ በሚያነሳበት ጊዜ ይሄ የጠላትን ጥያቄ ነው ለምን ታነሳለህ? ለምሳሌ አሁን ለሴቶች እንትን የመጣ አምቡላንስ አለች። ማታ በእሷ አምቡላንስ በተለይ ያቺ አምቡላንስ በአሁኑ ጊዜ ለሴቶች ለበሽተኞች የመጣ ሳይሆን ህዝቡን ማታ ማታ በሷ ሂዶ ህዝቡን አካባቢን ህዝብ ለመደብደብ የሚጠቀሙበት ስለሆነ እና ያለው የልማት እንቅስቃሴ በጣም ዝቅተኛ ነው። ልማት ያለ ለማለትም አይቻልም። አመሰግናለሁ። አቶ ደገባ ሳዋቀዩ። አቶ ተስፋዬ መስመር ላይ የሉም መሰለኝ ተመሳሳይ ነው። አሁን ለምሳሌ ነጋሪዎች ከሀኪማቸው በላይ ስለሆነ አሁን ሱቅ ለመክፈት እየፈሩ ነው። ከሀኪማቸው በላይ ክትትል ስለበዛባቸው አትርፎ ለመኖር አልቻሉም። ለምሳሌ አንድ ምግብ በባት ምክንያት ሆቴሏን ዘግታለች። ከዚህ እና ከሀኪሟ በላይ ስለሆነ ሁሉም በተከታታይ ስለሚዞሩ ሌት ቀን ቤታቸው፣ ሱቃቸው እየዞሩ ሰዎቹን ከታተሉ ሱቃቸውን ለመክፈትም አልቻሉ ይፈራሉ ነጋዴዎቹ ቀደም ብሎ አቶ ደገባሳ ዋቀዮ አንድ የጠቀሱት ነገር አለ የአሜሪካ ድምጽ ራዲዮን ማናገርም እንደ ወንጀል እየተቆጠረ ነው ብለዋል አሁን እኛን ስለምታናግሩ ስጋት ይገባችኋል ችግር እንደሚደርስባችሁ እስቲ ንገሩኝ እኔ ለምሳ በዚህ ላይ ይሄ ነገር ያለው ሆኖ ሰው ይፈራል ሀቅ መናገር ይፈራል። የሌለውን ነገር ጨምሮ መናገር መጥፎ ነው። ያለውን ሪያሊቲ ህዝብ የሚያውቆን ታንጀብል የሆነ ኤቪደንስ ያለውን ነገር መናገር ትሉኝ፣ ይቅር ብገሉኝ፣ ምን ምንም የሚሰማኝ ነገር የለም። ምንም የሚፈራ ነገር የለም። ለምን ህዝብ እየተበደለ ዝም ፈርቼ ዝም ከምል ብሞት ይሻልኛል የሚል ምርጫ አለኝ። ግን ያ ስራሉ ከዚህ በፊት በአሜሪካ ሬዲዮን ስለ ራብ ሁኔታ የዞኑ ካቢኔ አምኖ አለ እንደተጋነ ሳይሆን ሳይሆን ራብ አለ ችግር አለ እያለ ሳያምን፣ ይህን ለምን አንተ የህዝብ የሚትኛው የህዝብ ተወካይ እንደዚህ የምትናገረው? ተድዬ ከመንገድ ተይዤ ስድስት ቀን አረተኛ ወር ተዳብዝብ ያለሁ ስለሚደበጥሙ አሁን የሚፈራው ነገር የለኝም። ጃንጋላ ዋንደሬ ዋንደሬ ጃንጋላ በድጌሳ ቆርኬ በደምብ አብዩ ላይ ምን እያደረጉ ነው የሚለው ነገር ሊጠውቅም እፈልጋለሁ አሁን ማስቀብ ልማት ማለት በዚህ በተቃውሞ ተሳትፈዋል። በሬን ሽጥ ና ነፍሲ ለማጣን በሬን ሽጥ አምጣ ተብሎ ከሀምሳ ብር እስከ ሶስት ሺ ሶስት ሺ ከሀምሳ ብር እስከ ሶስት ሺ ተመድቦ ያልከፈለው ትታሰራል እየተባለ በየ ፖሊስ ጣቢያ የተወሰደ የሚታሰር ሰው ሞልተዋል። አገር ብር ይከፍላሉ ራሳቸውን ነብስ በጉሽጦ ለራሱ የሚበላ ነገር የለም። የሚለብሰውም ነገር የለም። ገበሬ በጉ ሽጦ የሚያስበትን በሬ ሽጦ የራሴ ነፍስ ጊዛ ተብለው ከወረዳ ወደ ቀበሌ የተመደቡ የወረዳ ካቢኔዎች አሉ በእነዚያ እየተቀጣ ነው ቅጣት ግን በኢትዮጵያ ህገ መንግስት እኔ እንደሚያውቀው ወንጀልን መመርመር የሚችለው ፖሊስ ፍርድ መስጠት የሚችለው ፍርድ ቤት ባለው ማስረጃ ነገር ግን ከዚህ ውጪ እነሱ የሚቀጡት ቅጣት አልገባኝም ይሄ ዘረፋ ነው ይህ ህዝብን ማበደል ነው። ህዝብን እንደ ዜጋ አለማቁጠር ነው። ህዝብ ሰላም ማሳጣት ነው ብዬ ነው የሚገምተው። በጣም ነው የማመሰግነው። እንግዲህ አቶ ደገባሳ ቀደም ብለው የአሜሪካ ድምጽ ራዲዮ ላይ መናገርም እንደ ወንጀል እየተቆጠረ ነው ብለዋል። ምንም ችግር እንደማይደርስቦት ተስፋ እናደርጋለን። ሁላችሁንም ግን ስለ ትብብራችሁ እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን። ሰላም ያቆየን ሁላችሁ ጋር ይሁን። እናመሰግናለን። ለዚህ ዕድል መስጠባችሁ እናመሰግናለን። እኛም አድማጮቻችን መግቢያው ላይ እንደገለጽነው ከኦሮሚያ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ፈቃዱ ተሰማ ጋር ለዚህ ቃለ ምልልስ የፊታችን ሰኞ መልስ እንደምናገኝ አዲስ አበባ የሚገኘው ዘጋቢያችን እስክንድር ፍሬው ጋር በመደወል ቃል ገብተውልናል። ልክ እንደ ሰጡን እናቀርባለን። ስላዳመጣችሁን እናመሰግናለን። ክቡራትና ክቡራን አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የቅዳሜ ምሽት ፕሮግራም ነው የምትከታተሉት። ከአሁን ጀምሮ እስከ ማጠቃለያ ዜና ድረስ ያለውን ጊዜ መስመሩን ለሙዚቃ ቃና አዘጋጇ ለጽዮን ግርማ እለቃለሁ። መልካም ጊዜ።